የኢትዮጵያ ማዕድን ሚኒስቴር የሚድሮክ ወርቅ ማዕድን ኃላፊነቱ የተወሰነ የግል ኩባንያ የስራ ፍቃድ እድሳት ሰበብ ኩባንያው ወርቅ የሚያወጣበት በኦሮሚያ ክልል በጉጂ ዞን የተነሳው ተቃውሞ መቀጠሉን ነዋሪዎቹ ዛሬ ለዶችቤሌ ተናግረዋል። የማዕድን ኩባንያው በጉጂ ዞን በሻኪሶ ከተማ አቅራቢያ ከሚገኘው ከለገደንቢ ወርቅ ማውጫ የሚለቃቸው በካይ ኬሚካሎች በሰዎችና በአካባቢው ተፈጥሮ ላይ ከፍተኛ ተጽዕኖ አድርሰዋል በማለት ነዋሪዎች ተቃውሟቸውን ከትናንት አንስቶ ዳግም በማሰማት ላይ ናቸው። ባለፈው ቅዳሜ የቀድሞ የኢትዮጵያ የውሃ የመስኖና የኤሌክትሪክ ሚኒስትር አሁን የመከላከያ ሚኒስትር አቶ ሞቱማ መቃሳ ኩባንያው ከ20 ዓመት በፊት 9 ስር ኪሎ ስፋት ያለው የማዕድን ቦታ በ192 ሚሊዮን ብር ሲገዛ ማዕድኑ በ20 ዓመት ውስጥ ካላለቀ ዳግም ለ10 ዓመት ፍቃዱ እንድራዘምለት በተደረሰው ስምምነት መሰረት ፍቃዱ መታደሱን ለጉጂ ዞን ማህበረሰብ ማስረዳታቸውን የሀገር ውስጥ መገናኛ ብዙን ዘግበዋል። እንደ ዘገባዎቹ ከማዕድን ማውጫው የሚለቀቀው ኬሚካል በሰዎች ጤናና በአካባቢ ላይ ጉዳት እንደማያደርስ ጥናት መደረጉን የጠቀሱት አቶ ሞቱማ፣ ሆኖም በአካባቢው ላይ ጉዳት የሚያደርስ ከሆነ ግን ፍቃዱን በአስር ቀን ውስጥ ማስቆም እንደሚቻል መናገራቸው ተጠቅሰዋል። ሚኒስትሩ በተገኙበት ስብሰባ ላይ መሳተፉን የሚናገር ስሙ እንዳይጠቀስ የፈለገ አንድ ግለሰብ የታዘበውን አጋርቶናል። አዎ ያ ያ ስብሰባ ላይ ተወያይተን ምንም ስምምነት ላይ አልደረስንም። እነሱ የሚሉት ጥናት ይካሄዳል በፊት እንደተካሄደ ጥናት ምንም ችግር ለአካባቢው ህብረተሰብ ላይ እንዳያመጣ አረጋግጠናል፣ ምንም ችግር የለም ብሎ ህዝቡን ለማስረዳት ሞክሮ ነበረ። ግን የአካባቢ ህብረተሰብ ደግሞ እኛ ይሄ ትክክለኛ ፍትሀይ ጥናት አይደለም አንቀበልም ብሎ ሳይስማሙ ስብሰባ ተቋረጠ። የአካባቢ ነዋሪዎች ከመንግስት መፍትሄ ስላላገኙ ከዚህ ሳምንት ሰኞ ጀምሮ የስራ የትምህርትና የንግድ ማቆም አድማ ላይ መሆናቸውን እኚህ የአይን እማኝ ለዶይቼ ቬለ ይናገራሉ። ከትናንት ጀምሮ ያለውን ሁኔታም እንዲህ ያስረዳሉ። መጀመሪያ ጭስ ቦምብ ነበረ እዛ ውስጥ ደግሞ ጥይት ተኩሷል። አሁን አንድ ልጅ በእርግጥነት እኔ በአይነ ያየሁት አንድ ልጅ በጥይት ነው የተመታ፣ ከዛ ሆስፒታል ገብቶ ነው የሞተው። አንዱ የሞተው ከሻኪሶ ወደ አዶላ የሚወስደው መንገድ ወደ አባሉ የምትባል አካባቢ እዛ ላይ በእንትን በጸጥታ ኃይል ተመቶ በመኪና ውስጥ መኪና እየሾፈረ እያለ ተመቶ ሞተዋል። በጉጂ ዞን በአዶላ ከተማ የሚገኘው የአዶላ ሆስፒታል ዋና ስራ አስኪያጅ ዶክተር ጉሻ በለኮ እስካሁን ሆስፒታላቸው የመጣውን አስከሬንና ቁስለኛ ብዛት ተናግረዋል። ነሞን ልቡ እንደረድ ና ወታቸው ያለፈው አራት ሰዎች ናቸው አስከሬናቸው ወደ እኛ ሆስፒታል የመጣ ማለት ነው። አምስት ሰዎች ደግሞ ቆስለዋል። ከዚህ ውስጥ ከባድ ጉዳት የደረሰባቸው ሶስት ሰዎች ወደ ሐዋሳ ሆስፒታል ተልከዋል። ቀሪዎቹ እኛ ጋር ነው ያሉት። ፖሊሶች የሞቱትን ሁሉ ወደ ሆስፒታል እያመጡ አይደለም። የሞቱት ቤተሰብ የሚታወቅ ከሆነ ወደ ቀያቸው እየወሰዱ ነው። የተጎዱትን ሰዎች ማንነትና ዕድሜያቸውን ዶክተሩ እንዲህ ዘርዝረዋል። ጉታ ዲዳ የተባለው የ25 ዓመት ወጣት ሲሆን ዛሬ ጠዋት ከሻኪሶ መኪና ይዞ ወደ ሆስፒታል እየሄደ በመንገድ ላይ በአጋዚ ኃይል በጀርባው መመታቱን ሰምቻለሁ። መኪናውም ተሰብሮ እዚህ ይገኛል። እኛ ጋር ቀዶ ህክምና ሊደረግለት እየተሞከረ ህይወቱ አልፈዋል። የ20 ዓመቱ አያኖ ጎበዜና የ18 ዓመቱ ተሰማ አለምቦ ትላንት ማታ ከምሽቱ ሁለት ሰዓት ላይ ፖሊሶች አምጥተዋቸው ህይወታቸው በሆስፒታሉ ውስጥ አልፈዋል። አማኑኤል ደስታ የተባለው ደግሞ ሬሳውን ነው ያመጡት። የቆሰሉት ጋዲሳ ኔንኮ 20 ዓመት፣ ኮቶላ ታዩ 21 ዓመት መገርሳ በዳቻ 45 ዓመት፣ ሀብታሙ ዮሐንስ እድሜው 20፣ ነንቆ ሳፋይ እድሜው 25፣ አዲሱ አለማዮ እድሜው 21 ናቸው። አዲሱ አለማዮ ሙሪ ዲግዳም ይቶ ዶክተር ጉሻ በለኮን እያነጋገር ናቸው። የመሳሪያ ድምጽ ይሰሙ እንደነበረና ሰዎች እየተጎዱ መሆኑን መስማታቸውን ለዶች ቤሌ ተናግረዋል።